ትናንት ከቀኑ 9 ሰዓት ከ20 ሲሆን ነበር የአረንጓዴዎቹ ፓርቲ እጩ አሌክዛንደር ፋንደር ቤይለን መራጮች በደብዳቤ የሰጡት ድምፅ ይቆጠርበት ከነበረው ከሀገር አስተዳደር ሚኒስቴር ማሸነፋቸው የተነገራቸው። በዚሁ ጊዜ ምንም እንኳን ፋንደር ቤይለን በጠባብ ድምፅ ብልጫ እየመሩ ቢገኙም በአንጻራቸው የተፎካከሩት የቀኝ አክራሪው የኦስትሪያ ነፃነታዊ ፓርቲ የኤፍፔ እጩ ኖርበርት ሆፈር ሊደርሱባቸው እንደማይችሉ ግልጽ ነበር። የሀገር አስተዳደር ሚኒስቴር ውጤቱን ይፋ ሊያደርግ ጥቂት ጊዜ ሲቀረውም ኖርበርት ሆፈር በፌስቡክ ገጻቸው ሽንፈታቸውን ተቀብለዋል። የኦስትሪያ ሀገር አስተዳደር ሚኒስቴር ባወጣው ውጤት መሰረት የተፈጥሮ አካባቢ ጥበቃ ተሟጋቹ ቫን ደር ቤለን 50.3 ከመቶ፣ የኤፍፒኤው እጩ ኖርበርት ሆፈር ደግሞ 49.7 ከመቶ የመራጭ ድምፅ አግኝተዋል። የድምፁ ልዩነት ያን ያህል አለመሆኑን የተገነዘቡት የግራ መስመር ተከታይ ሊባሉ የሚችሉት የሰባ ሁለት ዓመቱ ቫን ደር ቤለን ከድላቸው በኋላ ለደጋፊዎቻቸው ባሰሙት ንግግር በቅድሚያ ተፎካካሪያቸውን ኖርበርት ሆፈርን ካመሰገኑ በኋላ በምርጫ ዘመቻው ወቅት በሀገሪቱ ትልቅ ልዩነት እንዳለ ለማጉላት የተደረገውን ሙከራ በጥብቅ ነቅፈዋል። ይህንንም ለመቀየር ጠንክረው እንደሚሰሩ በንግግራቸው አስታውቀዋል። በብሔራዊና ዓለም አቀፍ መገናኛ ብዙኃን ላይ የሚወጡ ሀተታዎች በሀገራችን እንደገና ስለተቀሰቀሱ ልዩነቶች ጽፈዋል። እኔ ይሄንን አላጋንንም፣ እንዲጋንንም አልፈልግም። እነዚህ ልዩነቶች ድሮም የነበሩ ናቸው። ምናልባት ባለፉት ጊዜያት ልብ ብለን ስላልተመለከትን ይሆናል ያላየናቸው። ስለዚህ ወደፊት ሁኔታዎችን በቅርብ መከታተልና መስራት ይኖርብናል። የአረንጓዴዎቹ ፓርቲ አባል ቫን ደር ቤለን የድል ንግግራቸውን ባሰሙበት ጊዜ እንዳስታወቁት የርዕሰ ብሔርነቱን ስልጣን በገለልተኝነት ለማከናወን ስለሚፈልጉ የፓርቲውን አባልነታቸው ሽረዋል። በአንጻራቸው በፕሬዝደንታዊው ምርጫ የተሸነፉት የኤፍፔኤ እጩ ኖርበርት ሆፈር ቢያሸንፉ ኖሮ አባልነታቸውን እንደማይሰርዙ በምርጫ ዘመቻ ወቅት ማስታወቃቸው የሚታወስ ነው። የኦስትሪያ ሕዝብ ሶሻል ዴሞክራቶቹንና ወግ አጥባቂዎቹን ፖለቲከኞችን ለመቅጣት ሲል እንደመረጣቸው የተገነዘቡት ቫን ደር ቤለን ቅሬታ ያላቸውን መራጮችም ለመሳብ እንደሚፈልጉ ገልጸዋል። በዚች ሀገር ብዙ ሰዎች እንደሚገባው ትኩረት እንዳላገኙና እንዳልተደመጡ ይሰማቸዋል። ስለዚህ ለራሱ ጉዳዮች ብቻ ሳይሆን፣ በዚህ ፈንታ ህዝቡ ለሚያነሳቸው ተጨባጭ ጥያቄዎችና ስጋቶችም እንዲሁም በአንዳንድ ዜጎች ዘንድ ለሚታየው ቅሬታና ቁጣ ትኩረት የሚሰጥ ሌላ የውይይት ባህልና ፖለቲካ መፍጠር ያስፈልገናል። በጥቂት መቶ የሚቆጠሩ ተማሪዎች የኦስትሪያ ኦባ ኦባማ የሚሏቸው ቫን ደር ቤለን በማሸነፋቸው ትናንት በመዲናይቱ ቪዬና አደባባይ በመውጣት ደስታቸውን ገልጸዋል። ይሁንና አዲሱ ፕሬዝደንት በሀገር ውስጥ ፖለቲካ ላይ ለውጥ የማምጣት ተጽዕኖ እንደሌላቸው ያመለከተው አንዱ ተማሪ ወሳኙ የቀኝ አክራሪዎቹ ከፍተኛውን የሀገሪቱን ስልጣን አለመያዛቸው መሆኑን አስረድቷል። የወግ አጥባቂው ክርስቲያን ዴሞክራቶች ፓርቲ ደጋፊ ዚልቪያ ግሎግኔትሰር ከሁለቱ እጩዎች መካከል አንዱን መምረጡ ቀላል እንዳልነበር ገልጸው ለብዙ የኦስትሪያ ዜጎች ስደተኞች በብዛት ወደ ሀገራቸው የገቡበት የሚደርስበት ጉዳይ ወሳኝ እንደነበር አስረድተዋል። ስዩሙ ፕሬዝደንት ቫን ደር ቤለን ለዘብተኛ የስደተኞች አቀባበል ፖሊሲ እንደሚከተሉ፣ የሀገሪቱ ድንበር ክፍት የሚሆንበትን አሰራር እንደሚደግፉና ከዓለም ጋር ጥሩ ግንኙነት ያላት ኦስትሪያን ማየት እንደሚሹ አስታውቀዋል። እንግዲህ የፊታችን ሰኔ 8 2016 ዓ ም የኦስትሪያ ርዕሰ ብሔርነትን ስልጣን የሚረከቡት ቫን ደር ቤለን የኖርበርት ሆፈር ደጋፊዎችን ብቻ ሳይሆን የህዝቡን ስጋት እንዴት እንደሚቀንሱ ወደፊት የሚታይ ይሆናል።